ኢትዮጵያ ውስጥ በተካሄደው ብሔራዊ ምርጫ የኢትዮጵያ ተቃዋሚ ፓርቲዎች ወከባና ማስፈራራት ይደርስብናል፣ ምርጫውም ተጭበርብረዋል የሚል ክስ ያሰሙ ቆይተዋል። ገዢው ፓርቲ መላ የምክር ቤት መቀመጫዎችን በማሸነፍ ለሌላ አምስት ዓመታት በስልጣን የመቆየቱ ጉዳይ አይቀሬ ይመስላል። ተቃዋሚው የኢትዮጵያ ዲሞክራሲያዊ ፓርቲ የምርጫው ሂደት ፍትሐዊ አይደለም፣ የምርጫው ውጤትም ተአማኒነት የለውም ይላል የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ ዋሲሆን ተስፋዬ በወቅቱ መድብለ ፓርቲ ስርዓት አጣብቅኝ ውስጥ ገብቷል፣ ይሁንና ተቃዋሚ ኃይሎች ይቀጥላሉ ብለዋል። ከሀያ አራት ዓመታት በኋላ ተቃዋሚው ወገን ብዙ ተግዳሮቶች ገጥመውታል፣ ይሁንና አሁንም ህልውናው አለ። ቀጣዮቹ አምስትና አስር ዓመታት በተቃዋሚዎች ላይ አደጋ ይደቅናሉ። ኢትዮጵያ በኢኮኖሚ እድገቷ ስትመሰገን በሰብአዊ መብት አያያዟ ግን ትነቀፋለች። አምሳ ሰባት የፖለቲካ ፓርቲዎች ባለፈው ወር በተካሄደው ብሔራዊ ምርጫ ተሳትፈዋል። ይሁንና በመንግስት ላይ ውጊያ የሚያካሄዱ የታጠቁ ቡድኖችም አሉ። የመድረክ ምክትል ሊቀመንበር የሆኑት የኦሮሞ ፌዴራል ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ሰላማዊ ትግል ካልሰራ ሌሎች ኃይሎች በፖለቲካው አድማስ የበላይነት ሊያገኙ ይችላሉ ብለዋል። ሰላማዊ ትግል ተጨባጭ የሆነ ነገር ካላስገኘ በስተቀር ለውጥ የሚፈልጉት ወጣቶች ወደ ማንኛውም ነገር ሊዘሉ ይችላሉ። የኢትዮጵያ ፖለቲካ አሁን ከምናየው በተለየ የኃይል ተጠቃሚነት ገጽታ ሊይዝ ይችላል የሚል ስጋትም አለኝ። መንግስት፣ ለዘብተኞችንና ሰላማዊውን ድምፅ አፍኖ የመያዝ ስትራቴጂውን ረጋ ብሎ ማሰብ ያለበት ይመስለኛል ሊገጥሞ የሚችለው የባሰ ስር ነቀል ምላሽ ነውና። ማናቸውም ተቃዋሚ ፓርቲዎች ስትራቴጂያቸውንም ሆነ መልእክቶቻቸውን የመለወጥ እቅድ የላቸውም። መንግስት ድምፅ አጭበርብሯል ይላሉ። ብዙዎቹ እውነተኛ ምርጫ አድርገው አያዩትም። ተቃዋሚዎቹ በሚሊዮኖች የሚቆጠሩ ደጋፊዎች አሉን ይላሉ። የህዝቡ ንቃተ ህሊና ከፍ እንዲል ማድረጉን እንደሚቀጥሉም ገልጸዋል። ከሁሉም አዲስ የሆነው ተቃዋሚ ድርጅት ሰማያዊ ፓርቲ ነው። የድርጅቱ ሊቀመንበር አቶ ይልቃል ጌትነት ኢትዮጵያ ገና ወደ ዲሞክራሲያዊ ስርዓት አልተሸጋገረችም የሚል እምነት አላቸው። የወቅቱ መንግስትንም አምባገነን ነው ይላሉ። የወቅቱ ትግል የመድበለ ፓርቲ ዲሞክራሲ እንደሌለ ሁሉም የሚረዳበት ደረጃ ላይ ደርሷል። አሁን ትግሉ ስለ ፖሊሲ፣ ስለ ኢኮኖሚ፣ ስለ ውጭና ስለ መሬት ፖሊሲ ሳይሆን የነጻነት ጥያቄ ነው። አሁን ኢትዮጵያ ውስጥ ያለው ስለ ምርጫ ፖለቲካ ጉዳይ አይደለም፣ ከአምባገነንነት ወደ ዲሞክራሲ የመሸጋገር ጉዳይ ነው። እንደ አውሮፓ አቆጣጠር በ2005 ዓ.ም በተካሄደው ምርጫ ተቃዋሚዎች ዘመቻ የማካሄድ ነጻነት ያገኙ ሆኖ ተሰምቷቸው ነበር። ቀዳሚ ውጤቶች ተቃዋሚዎች እንዳሸነፉ ያሳዩ ነበር። የመጨረሻው ውጤት ሲነገር ግን ገዢው ፓርቲ አጭበርብረዋል ይላሉ ተቃዋሚዎቹ። ይህ ሁኔታ ወደ ህዝባዊ ተቃውሞ ተለውጦ ወደ ሁለት መቶ የሚጠጉ ተቃዋሚዎች ሲገደሉ በሺዎች የሚቆጠሩ ታስረዋል። ከአምስት ዓመታት በፊት በተካሄደው ምርጫ ኢህአደግ ካለ አንድ በስተቀር መላውን መቀመጫዎችን ለማሸነፍ ችሏል። በአሁኑ ወቅት ደግሞ መቶ በመቶ ሳያሸንፍ አይቀርም። ገና ያልተቆጠረ የምርጫ ቦታ አለ። እስካሁን ባለው ጊዜ ግን በምክር ቤቱ ካሉት 547 መቀመጫዎች ገዢው ፓርቲና ከሱ ጋር የተሳሰሩ ድርጅቶች 546ቱን አሸንፈዋል።